በአሁኑ ጊዜ ከኢትዮጵያ ተነስቶ የሜዲትራኒያን ባህር አቋርጦ ወደ አውሮፓ የሚሰደዱ ሰዎች ቁጥር ከፍተኛ ነው ከአውሮፓ ሌላ ደቡብ አፍሪካም ብዙዎቹ የሚሰደዱበት አገር ናት ስደት ቀላል አይደለምና መንገዱ ላይም ሆነ በሄዱበት የሚንከራተቱ ከዚያም በላይ ህይወታቸውን የሚያጡም ጥቂቶች አይደሉም ሰሞኑም በህገ ወጥ መንገድ ማላዊ ገብቷል የተባሉ 120 ኢትዮጵያውያን ስደተኞች ህፃናት ጭምር እንደታሰሩ ተዘግቧል ሴንተር ፎር ሁማን ራይትስ ሌጋል ሪሶርስ የተሰኘው የሰብአዊ መብት ተከራካሪ ጉዳያቸውን እንደሚ ተከታተል ገልጾ የተወሰኑ ስደተኞች ካለፈው ሁለት ዓመታት አንስቶ እስር ላይ እንደሚገኙ አስታውቋል። የማላዊ የፍልሰት መስሪያ ቤት የተያዙት ህጋዊ ሰነድ እንደሌላቸው እና የደህንነት ችግር ይፈጥራሉ ተብሎ በመስጋቱ እንደታሰሩና ስደተኞቹ ለመመለስ ገንዘብ እንደሌለው አስታውቋል። ኢትዮጵያ ያለው የስደተኞች ጉዳይ ድርጅት አይኦኤም ጉዳዩን እየተከታተለ መሆኑንና ስደተኞቹን ወደ አገራቸው ለመመለስም ተቋሙ ከመንግስት ጋር በትብብር እንደሚሰራ የመስሪያ ቤቱ ከፍተኛ የኮሚኒኬሽን ረዳት ወጣቱ አለማየሁ ሰይፈ ስላሴ ለዶች ቬሌ በኢሜይል አስረድተዋል። ወጣቱ እንዲሰደድ አንዱና ዋና ምክንያት የሆነው ስራ አጥነት ሲሆን መንግስት ስራ እንዲፈጥሩ አላበረታታም። በስደተኞች መታሰርና መሞት መንግስት ተጠያቂ ነው ሲሉ በሀዲያ ኦሳና ነዋሪ የሆኑት መምህር ወንድማገኝ አለማየሁ ለዶች ቬሌ ተናግረዋል። መንግስት ችላ ብለዋል ይላሉ። ልጆቹ እንዴት መሰለ አሁን ሲሄዱ ያውቃል መንግስት። በአየር አይደለም ወይ በእንትን አይደለም ሲሄዱ ድንበር አቆራርጠው ሲሄዱ ከኬንያ ጀምሮ በእንዴት አይነት መልኩ ማቆያ አላቸው ራሱን የሆነ መሰላል አለ። ያንን ህዝቡ እንዳያልቅ ታሰር ታንዛኒያ ላይ ይሄን ይል ሰው ታስሯል፣ ይሄን ይል ሰው ታስሯል ሲባል እንሰማለን። ያ የእኛ አካባቢ ሰዎች ስለሆኑ ነው የምንሰማው። እንትና እዚህ እኮ ታስሮ ነው ያለው፣ ኬንያ እኮ ታስሮ ነው ያለው፣ ታንዛኒያ ታስሮ ነው ያለው፣ ማላዊ ታስሮ ነው ያለው ነው የምንባለው። ከዚህ ገንዘብ ይላካል ጭራሽ ለደላሉ ደላሎች ተነጋግረው እንትን ብለው ለዛ እዛ አካባቢ ላሉ ሰዎች ሰጥተው ምን ብለው ለማስፈታት ለሚደረግ ጥረት ከዚህ ነው ቤተሰብ ነው እየላከ አስፈትቶ ድጋሚ ሙከራ እየተደረገ ያለው መንግስት ግን ምንም አይነት ክትትል አያደርግም። ጭራሽ ገና ለገና ታስራል ሲባል ይህን ይል ወጣት መቶ ሀያ ወጣት እዛ ታስሮ ነው ያለው ምናም ሲባል ገና ለገና ነው ምንም እንት መፍትሄ አይሰጥም እያወቀ ማለት ነው። አብዛኛው ወጣት ለተሻለ ህይወት ፍለጋ ከኢትዮጵያ ወደ ደቡብ አፍሪካ የሚሰደደው ከሀዲያ መሆኑን መምህር ወንድማገኝ ገልጾ፣ እሳቸውም ደሞዛቸው ለቤት ክራይ እንኳን የማይበቃ በመሆኑ የመሰደድ እቅድ እንዳላቸው ተናግረዋል። ሳዑዲ አረቢያ ጅዳ አካባቢ ነዋሪ የሆነው ተመስገን ኃይሉ ኢትዮጵያን ለቆ ለመሰደድ የበቃው ስራ በማጣቱ ነው። በበኩሉ መንግስት ስደትን ማስቆም ያልቻለበት ምክንያት የምለውን ተናግሯል። ለምሳሌ ለሁለተኛ ጊዜ ለመሰደር በሞክርበት ጊዜ ከአዲስ አበባ ተነስቼ በጅጅጋ አድርጌ በሶማሌ ውጫ ላይ በባለ ቦታ አቋርጠን ስንገባ ጅጅጋ ላይ ተይዤ ያለኝ ተበርብሬ ምናምን መሄዱን እሑድ፣ ግን ያላችሁን አራግፉ ተብለን በሶማሌ ፖሊሶች ነው ያለን ተበርብረን ተወስዶብን። አሁን መንግስት ስደትን ለማስቆም ያ ለመሰደር መንግስት ራሱ እጁ አለበት። ለምሳሌ ያለን መልሱን የተባሉት መመለስ ከሆነ በርብሮ ያውላችሁ መንገዱ በዝ ነው ብለ ነው ያሳዩ ፖሊሶቹ ራሱ ማለት ነው። ላይ በማላዊ ሆነ በሌሎች ቦታዎች በእስር ላይ የሚገኙ ኢትዮጵያውያን እጣ ፋንታ ባይታወቅም የሚሰደዱት አገር ቤት በቁም ከመሞት እውነተኛውን ሞት መሞት ይሻላል በሚል ምክንያት ነው ይላሉ አቶ ተመዝጌን። ስለ ጉዳዩ በዶች ቬሌ የፌስቡክ ደረገጽ ላይ ከተሰጡት አስተያየቶች አንዱ ሰው ክቡር ነው፣ ወዶና ፈቅዶ ወደ ሞት አይሄድም፣ በችግርም ግራ ቢገባው ነው እና የኢትዮጵያ መንግስት ቢያንስ ምግብ ወደ ውጪ ባይልክ ምግብ ያለቀረት ቀረት ቢገባ መልካም ይመስለኛል በኔ ግምት የሚል ነው። ሌሎቹ ደግሞ መንግስት ለህዝብ የሚ የሚጠቅም ስራ መስራት አለበት። ካልሆነ የስደተኞች ቁጥር እየጨመረ እንጂ እየቀነሰ አይድም ሲሉ አስተያየታቸውን አስፍረዋል።